እግዚአብሔር አምላካችንን እናመሰግናለን። የመልእክቴ ክፍል ያለው ከቁጥር 78 እስከ 79 ላይ ነው፣ ሉቃስ ወንጌል ምዕራፍ አንድ። ባለፈው እንደተናገርኩት ይሄ የዘካሪያስ ትንቢት ነው። ሽማግሌ ነው ዘካሪያስ። የቤተ መቅደስ የአይሁድ ቤተ መቅደስ ካህን ነበረ፣ እና መልአኩ ገብርኤል አናግሮታል። ቅድስት ድንግል ማርያምንም በዚሁ በምዕራፍ አንድ ላይ መልአኩ ገብርኤል አናግሯታል እና የእሱ ልጅ መልአኩ ገብርኤል እንደተነገረው እንደተናገረው ወተወለደ በዘጠነኛ ወር ልክ እዚህ ጋ ስሙን ዮሐንስ ብሎ ሲጽፍ አፉ ተከፈተ እና ትንቢት ተናገረ እና ትንቢት ውስጥ በጣም አስደናቂ አስደናቂ የሆኑ ከዚህ ከጌታ ልደት ጋር አብረው የተያያዙ ነገሮች አሉ እና 78ና 79ን ካነበብኩላችሁ በኋላ የመልእክቱን ሀሳብ እቀጥልበታለሁ። ምንድን ነው የሚለው? ስለ ልጁ ተናግሮ ስለ ጌታ መጀመሪያ፣ ቀጥሎ ስለ ልጁ፣ አሁን ደግሞ ስለ ጌታ በሚናገረው ክፍል ላይ ይህን የልጁን አገልግሎት በመጥቀስ ነው። የልጁ አገልግሎት መቼ ነው የሚሆነው? ይህም ብሎ ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርህራሄ ምክንያት ነው። ብርሃኑን በጨለማና በሞጥላ ተቀምጠው ላሉት ያበራል እግሮቻችንንም በሰላም መንገድ ያቀናል ብሎ ተናገረ። እና እንደምታዩት ባለፈው ሳምንት የዘካሪያስን ትንቢት ነው ያየነው። አሁን ከዛ የቀጠለውን ነው የምናጠቃልለው። መጥምቁ ዮሐንስ እንደሚመጣ ያው ገብርኤል ተናግሯል። መጣ፣ ተወለደ እና አስደናቂ ክስተት ነው የነበረው። ምናልባት አሁንም እንደገና ሀሳቤን ስትረስ ለማድረግ ለማስጨበጥ ጌታ ኢየሱስ በተወለደበት ጊዜ የሆኑት ክስተቶች ከዛ በፊት ሆነው የማያውቁ ክስተቶች ናቸው። ምናልባት አንዳንዶቹን ማሰብ ይገባናል። መልአኩ ገብርኤል ለዘካርያስ ተናገረ፣ ለማርያም ተናገረ ወርዶ እና የዮሐንስ መወለድ አስደናቂ ክስተት ነበር። ማርያም የዘካሪያ ስሚስት ኤልሳቤጥን ገብርኤል መቶ ሲነግራት ዘመድሽ ኤልሳቤጥ ከጸነሰች እኮ ስድስት ወሯ ነው ብሎ ሲነግራት፣ ልክ እሷ እንደጸነሰች ኤልሳቤጥ ጋ ሄደች። ኤልሳቤጥ ጋር ስትሄድ ኤልሳቤጥ ውስጥ ያለው ጽንስ ዘለለ ብላ ራሷ ኤልሳቤጥ እንደተናገረች የጌታዬ ናት እንዴት ወደ እኔ ትመጫለሽ ብላ እንደተናገረች እና ማርያም ደግሞ የማርያም ዘማግኒፊካት የሚባለውን መዝሙር ወይም ደግሞ ጸሎት እንደዘመረች ሰዎች ሁሉ ብጽዕት ይሉኛል ብላ እንደተናገረች እናያለን። ልክ ዮሐንስ ሲወለድ አስደናቂ ተአምር ነው የሆነው፣ እና ትንቢቱ ይህንን ነው የሚያሳየው እና ጌታ ኢየሱስ ክርስቶስ የመጣበት አካባቢ ምንም ተንቆ የሰውን ስጋ ለብሶ የመጣ ቢሆንም ግን ሁኔታው በጣም አስደናቂ ክስተት እንደነበረ ማየት እንችላለን እና ዮሐን እዚ ጋር ዘካርያስ የሚናገረው ቁጥር 78 እስከ 79 ላይ ይሄ አሁን ከተጸነሰ ሶስት ወር የሆነው እና በማርያም ማህፀን ውስጥ ያለው ከላይ የመጣ ብርሃን ነው። እሱ ከላይ የመጣ የብርሃን ጉብኝት ነው እያለ ነው የሚናገረው። አንተ ልጄ የልዑል ነቢይ ትሆናለህ። መቼ? ከላይ የመጣ ብርሃን በጎበኘበት ጊዜ። አሁን ከላይ የመጣው ብርሃን የጎበኘበት ሰዓት ነው እና ይህንን እነዚህን ነገሮች ማየት በህይወታችን መሰረታዊ እውነት እንድንጨብጥ ስለ ጌታ ኢየሱስ እና ስለ ክርስትና እምነት ይረዳናል ብዬ አስባለሁ እና አንድ ሶስት አራት ነጥቦችን አብሬያችሁ ለማየት እፈልጋለሁ እና የመጀመሪያው ለጉብኝት የመጣ ብርሃን ራሱ ማን ነው የሚለውን ነው። ተመልከቱ ዘካሪያስ የተናገረው ይህም ከላይ የመጣ ብርሃን በጎበኘበት እና በአምላካችን ምህረትና ርኅራሄ ምክንያት ነው። አንተ አገልግሎት ታገለግላለህ፣ በልዑል ፊት ትሄዳለህ፣ የመንገዱ ጠራጊ ትሆናለህ እና ለህዝቡ ደግሞ የመዳናቸውን እውቀት ትሰጣቸዋለህ። ይሄ የትንቢት አገልግሎቱ ነው ግን እኛ አንድ ጥያቄ መጠየቅ አለብን። ለጉብኝት የመጣው ብርሃን ማን ነው? አሁን ለጉብኝት የመጣው ብርሃን በእርግጥ በቀጥታ ስለ ጌታ ኢየሱስ ነው የሚናገረው ግን ለአእምሯችን ትክክለኛ መልስ እናገኝ ዘንድ ሰዎችም ሲጠይቁን መልስ መስጠት እንችል ዘንድ ልባችንም በዚህ እውነት ያርፍ ዘንድ ለጉብኝት የመጣው ብርሃን ማን እንደሆነ ማወቅ አለብን። መጽሐፍ ቅዱስ አሁን እኔ የምናገረው የማስተምረው በእግዚአብሔር ቃል ላይ ተመስርቼ ነው በመጽሐፍ ቅዱስ ላይ ተመስርቼ ነው እና ይሄ ከላይ የመጣውን ብርሃን በተመለከተ መጽሐፍ ቅዱስ ምንድን ነው የሚለው ማን ነው ነው የሚለው የሚለውን ስትመለከቱ ይሄ ብርሃኑ ራሱ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ አንድ ቁጥር አምስት ላይ እንደዚህ የሚል ጥቅስ ተጽፎ ታገኛላችሁ። ከእሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የለም የምትል ይህች ናት ብሎ ዮሐንስ ሲናገር ታያላችሁ። እና ከጌታ ከኢየሱስ ክርስቶስ ሰምተን ለእናንተ የምንነግራችሁ መልእክት እግዚአብሔር የሚባለው አምላክ ራሱ ብርሃን ነው። ስለዚህ ከላይ የመጣ ብርሃን ጎበኝ የተባለው ነገር በቀጥታ የሚያመለክተውና የሚያሳየው እግዚአብሔርን ነው። እግዚአብሔር ብርሃን ነው። በቀጥታ እግዚአብሔር ትርጉም የተሰጠበት ክፍሎች አሉ መጽሐፍ ቅዱስ ላይ። አንዱ እግዚአብሔር ብርሃን ነው። ሌላው እግዚአብሔር ፍቅር ነው። እግዚአብሔር ጻድቅ ነው። እግዚአብሔር እውነት ነው። እንደዚህ የሚሉ ትርጉሞች አሉ እና እግዚአብሔር ብርሃን ነው። እግዚአብሔር እንዳለ ሙሉ በሙሉ በእሱነቱ እኛ በአብ ወልድ በመንፈስ ቅዱስ አህዱ አምላክ እናምናለን ማለት አህዱ የሚለው የግዕዙ ቃል የብዙ አንድ ማለት ነው በቋንቋው ህግጋት ውስጥ ስለዚህ በአንዱ እግዚአብሔር ውስጥ ሶስት አካላት አሉ አብ ወልድ መንፈስ ቅዱስ እና በአብ በወልድ በመንፈስ ቅዱስነቱ እግዚአብሔር በሙሉ እሱነቱ በእንግሊዝኛ ዘጎድ ሄድ ይሉታል በእሱነቱ ራሱ ብርሃን ነው እግዚአብሔር አብ ብርሃን ነው። ወልድ ብርሃን ነው። መንፈስ ቅዱስ ብርሃን ነው። ስለዚህ የሁለተኛው ነጥቤ በዚህ ርእስ ሥር ጌታ ኢየሱስ ክርስቶስ ራሱ ብርሃን ነው። ጌታ ኢየሱስ ክርስቶስ ብርሃን መሆኑን ዮሐንስ ወንጌል ላይ በጣም በተደጋጋሚ ብዙ ቦታ ተጠቅሶ ታያላችሁ። ገና ምዕራፍ አንድ ሲጀመር፣ ምናልባት ባነብላችሁ ጥሩ ሳይሆን አይቀርም። ዮሐንስ ወንጌል ምዕራፍ አንድ ራሱ ከቃሉ እንድታዩት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይሄ ከመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእሱ ሆነ፣ ከሆነውም አንዳች ያለ እሱ አልሆነ ሚልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃኑን በጨለማ ያበራል ጨለማም አላሸነፈውም ይላል። እንደገና ቁጥር አስር ላይ ስትመጡ ምዕራፍ አንድ ለሰው ሁሉ የሚያበራው እውነተኛው ብርሃን ቁጥር ዘጠኝ ወደ ዓለም ይመጣ ነበረ ብሎ ይናገራል። ይሄ የትርጉም ችግር አለው። ቁጥር ዘጠኝ የግሪኩና የኪንግ ጀምስ እንግሊዝኛው ምንድን ነው የሚለው? ሰውን ሁሉ የሚያበራው እውነተኛው ብርሃን ነው ጌታ ኢየሱስ ክርስቶስ ሰውን የሰው ልብ ውስጥ ገብቶ ሰውን ከጨለማ ወደ ብርሃንነት የሚቀይር አምላክ እንደሆነ ነው የሚናገረው እና ምዕራፍ 3 ቁጥር 19ም ላይ እንደዚሁ ጌታ ኢየሱስ ክርስቶስ ብርሃን እንደሆነ፣ ብርሃን ወደ ዓለም መጥቷል ሰዎች ግን ስራቸው ጨለማ ስለሆነ ጨለማን ስለሚወዱ ወደ እሱ መጥተው ብርሃንን አይፈልጉም ብሎ ይናገራል። ዮሐንስ እንደገና ዮሐንስ ወንጌል ምዕራፍ 8 ላይ ራሱ ጌታ ኢየሱስ እኔ ነኝ ብሎ የተናገራቸው ክፍሎች ውስጥ ማለት ዮሐንስ ወንጌል ላይ ሰባት ጊዜ ጌታ ኢየሱስ እኔ ነኝ እኔ ነኝ እኔ ነኝ ብሎ የተናገራቸው ነገሮች አሉ። እኔ የሕይወት እንጀራ ነኝ፣ እኔ የሕይወት በር ነኝ፣ እኔ የሕይወት መንገድ ነኝ፣ እኔ የሕይወት የዓለምም ብርሃን ነኝ ብሎ ተናግሯል ጌታ ኢየሱስ እና በተለይ ምዕራፍ 8 ቁጥር 13 ላይ እኔ የዓለም ብርሃን ነኝ እና የሚከተለኝ በብርሃን ይመላለሳል እንጂ በጨለማ አይመላለስም ብሎ ተናግሯል። ስለዚህ አሁን ከላይ የመጣ ብርሃን ማን ነው? እግዚአብሔር ነው። ከላይ የመጣው ብርሃን ማን ነው? ራሱ ጌታ ኢየሱስ ክርስቶስ ነው። በእርግጥ እዚህ ጋር አንድ ጥቅስ ከብሉይ ኪዳንም ሚልኪያስ ምዕራፍ አራት ቁጥር ሁለትን ጠቅሻለሁኝ። እንደምትመለከቱት እግዚአብሔር ራሱ በብሉይ ኪዳን ገና ጌታ ኢየሱስ ከመወለዱ ከአራት መቶ ዓመት በፊት በተነገረው ትንቢት ላይ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ማለት ብርሃን ይወጣላችኋል ማለት ነው። የጽድቅ ብርሃን እና ይሄ የጽድቅ ብርሃን ደግሞ በውስጡ ምናለው ይላል ፈውስ በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ እንደ ሰባም ቦሳም ትፈነጫላችሁ፣ ማለት የጽድቅ ብርሃን ሲበራላችሁ ከጨለማ ውስጥ ትወጡ እና የእግዚአብሔር የማዳን ኃይል የእግዚአብሔር የማዳን ጸጋ በውስጣችሁ ተገልጦ ደስተኞች ትሆናላችሁ የሚልን ነገር እግዚአብሔር ተናግሯል። ይሄ የሆነውና የተከናወነው በራሱ በጌታ በኢየሱስ ክርስቶስ መምጣት ነው። ስለዚህ ዘካርያስ ከላይ የመጣ ብርሃን ምድርን በጎበኘበት ሰዓት ነው። አንተ ልጄ ዮሐንስ የምታገለግለው የሚለውን ሲናገር የጌታ ኢየሱስ ክርስቶስን ወደ ምድር መምጣት እየተናገረ እንደሆነ ጌታ ኢየሱስ ክርስቶስ ራሱ ደግሞ ብርሃን እንደሆነ የሕይወት ብርሃን እንደሆነ የሚጠቅስ ነገር ነው። ግን አንድ ነገር ለእናንተ መግለጥ እፈልጋለሁ። መጽሐፍ ቅዱስ ላይ እግዚአብሔር በብርሃን ሲገለጥ ወይም በብርሃን ሲተረጎም፣ ብርሃን ነው ተብሎ ሲጠቀስ፣ በነገራችን ላይ ሐዋርያው ቅዱስ ጳውሎስም ስለ ጌታ ሲናገር እሱ በማይታይ ብርሃን ውስጥ ይኖራል ብሎ ተናግሯል። እና በጣም አስደናቂ ብርሃን ውስጥ ነው ያለው ጌታችን ኢየሱስ ክርስቶስ እና እግዚአብሔር አብ ደግሞም እግዚአብሔር መንፈስ ቅዱስ። ግን የብርሃኑ ምሳሌነት ምንድን ነው? ምንድን ነው የብርሃን ምሳሌነት? በጣም አስደናቂ ነው፣ ይሄንን መረዳት ብርሃን። እናንተ ሁላችሁም በትምህርት ቤት ሳይንስ ተምራችኋል። በዓለም ላይ ላለው ህይወት ሁሉ መሰረትና ምንጭ የሆነ የሚባለው ብርሃን ነው። ያለ ብርሃን ህይወት የሚባል ነገር ሊኖር አይችልም። አረንጓዴ እጽዋት የግሪን ፕላንትስ የምንላቸው ምግብን ያዘጋጃሉ። የዚህ ምድር ማንኛውም ፍጡር የምግብ ምንጩ የአረንጓዴ እጽዋት ናቸው እና እነዚህ ብርሃንን ተቀብለው የራሳቸውን ምግብ ያዘጋጃሉ። በፎቶሲንተሲስ ይሄንን ተምራችኋል ብዬ አስባለሁኝ። እና ብርሃን የህይወት ምንጭ ነው የሚባል በጣም ለህይወት መሰረታዊ ነገር ነው። ብርሃን ቢጠፋ አንድ ቀን እንኳን ቢጠፋ፣ በዚች ዓለም ውስጥ ያለ ህይወት መላቅጡ ነው የሚያጣው። ስለዚህ ብርሃን የህይወት ምንጭ ነው። እዚህ መጽሐፍ ቅዱስ ላይ የደህንነት የዘላለም ህይወት ከእግዚአብሔር ጋራ ታርቆ ከእግዚአብሔር ጋራ ብርሃንን ማለት ህብረትን የመሰረተ ህይወት ምሳሌ ነው። ብርሃን ብርሃን ልዩ የሆነ የመኖር ምሳሌና ምልክት ነው። እግዚአብሔር የህይወት ምንጭ ነው። እግዚአብሔር የህይወት ኃይል ነው። በብርሃን ውስጥ ልዩ ኃይል አለ። ምናልባት አሁንም ወደ ሳይንስ መለስ ማለት እፈልጋለሁ። በዓለም ውስጥ ላለው ህይወት አሁን በዓለም ውስጥ ያለው ህይወት ሁሉ የተመሰረተበት የብርሃን ክፍል በጣም በጣም ትንሽ ክፍል እንደሆነ ነው ሳይንስ የሚነግረን። በጣም ትንሽ ላይት ስፔክትረም ናት ወደ ምድር የምትገባው ሁሉም የፀሐይ ጨረር ወደ ምድር ቢገባ በጣም አደገኛ ኃይል እና ልዩ ልዩ ተጽዕኖ ያላቸው ነገሮች ስላሉበት በምድር ላይ ህይወት መኖር አይችልም እና ያቺ በጣም ጠባብ የሆነችው ስፔክትረም ናት በምድር ላይ ለህይወት ምንጭ የሆነችው ለህይወት መገኛና ምክንያት ከእግዚአብሔር ፈጠራ በኋላ የሆነችው እና ብርሃን ልዩ ኃይል አለው። እግዚአብሔር በፍጹም ልንገምተው የማንችለው ኃይል አለው። የኃይል ምንጭ ነው የጥበብ ሁሉ ምንጭ ነው። እግዚአብሔር የመገለጥ ምንጭ ነው። ነገሮችን በትክክል የመረዳትና የማየት ጥበብንና ማስተዋልን ሊሰጠን የሚችለው እግዚአብሔር ነው። እግዚአብሔር ከዚህ የተነሳ ብርሃን ነው ተብሎ ነው የሚታወቀው። እና እግዚአብሔር ብርሃን የፍቅር ምልክትም ነው። የመልካምነት ሁሉ ምልክት ነው እና እነዚህን ነገሮች ሁሉ ከብርሃን ምሳሌያዊነት መመልከት እንችላለን። ግን አንድ ነገር ሳልጠቅስ አላልፍም። ብርሃንን በመግለጥ በኩል ላይ ባለሁበት ሰዓት ቁጥሩን እንደገና አነበዋለሁ። ይህም ከላይ የመጣ ብርሃን በጎበኘበት ጊዜ ነው ብሎ ነው የተናገረው። እና ይሄ ብርሃን የመጣው ወይም ለጉብኝት ወደ ምድር የመጣው በጌታ በኢየሱስ ክርስቶስ መወለድ ከየት ነው ነው የሚለው? ከላይ ነው የመጣው ይህንንም ማሰብ በጣም አስፈላጊ ነው። የጌታ ኢየሱስ ክርስቶስ ወደ ምድር መምጣት እና ከቅድስት ድንግል ማርያም መወለዱ የእኛን ስጋ መልበሱ እና በኋላ በቀራንዮ መስቀል ላይ የእኛን ዕዳ ለመክፈል ተሰቅሎ መሞቱ መሰቃየቱ ሰዋዊ ፈጠራ አይደለም፣ ሰዋዊ እቅድ አይደለም፣ ሰዋዊ ቅንብር አይደለም የሚለውን ሀሳብ ነው የሚነግረን። ከላይ ነው የመጣው፣ ከምድር አይደለም ከሰዎች አስተሳሰብ መልካም አመለካከት የመነጨ አይደለም። በነገራችን ላይ ከሰዎች እንዲህ አይነት መልካም የሆነ ነገር ሊመነጨ አይችልም። ምክንያቱም ሰዎች ሁሉ የተወለድነው ነው በኃጢአት ነው በአመፅ ነው። ኃጢአት፣ አመፅ፣ ክፉ ነገር በውስጣችን በተፈጥሯችን ሆኖብን ነው የተወለድነው እና ይሄ የመጣው ከላይ ነው ከእግዚአብሔር ዘንድ ነው። የሰው እቅድ፣ የሰው አላማ፣ የሰው ፈቃድ አይደለም ጌታ ኢየሱስን እንዲመጣ ያደረገው ከቅድስት ድንግል ማርያም እንዲወለድ ያደረገው የእግዚአብሔር ፈቃድ ነው። ራሱን ፈቅዶ ነው ጌታ ኢየሱስ። ስለዚህ ከላይ የመጣው የሚለው ሰዋዊ፣ ምድራዊ የሰው ፍልስፍና፣ የሰው ሀሳብ ያልተካተተበት እግዚአብሔራዊ መሆኑን እንድንመለከት ነው። እነዚህ እነዚህ ነገሮች በዚህ ሰሞን አካባቢ ማስተዋል በጣም ጠቃሚ ነው። ክርስትና ክቡር የሆነ እምነት ነው። በምድር ላይ ካሉ ሃይማኖቶች ሁሉ የመጽሐፍ ቅዱሱን ክርስትና የመሰለ እግዚአብሔራዊና በትክክል በእግዚአብሔር መገለጥ የተመሰረተ ሌላ ምንም ሃይማኖት የለም። ብታምኑም ባታምኑም ይሄ እውነት ነው። ሁለተኛው ነጥቤ ይሄ ብርሃን የጎበኘበት ምክንያት ምንድን ነው? የሚል ነው። አሁን ቁጥር 78 ላይ እንደገና ተመልሼ ያነበዋለሁኝ። ዘካርያስ ትንቢቱን ሲናገር ይሄም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራሄ ምክንያት ነው ብሎ ይናገራል። ዘካሪያስ በጣም ግልጽ የሆነ ነገርን ነው እየተናገር ያለው። እና ከላይ የመጣ ብርሃን በጎበኘበት ጊዜ ነው የአንድ አገልግሎት የሚከናወነው። ግን ብርሃኑ የጎበኘበት ምክንያት ምንድን ነው የሚለውን ጥያቄ ለሚጠይቅ ለማንም ሰው ምክንያትን ይናገራል። ቁጥር 78 ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራሄ ምክንያት ነው። ምንድን ነው ምክንያቱ? ብርሃኑ እኛን ለመጎብኘት የመጣበት ሁለት ነገሮችን ይናገራል ዘካሪያስ። እና እነዚህን ሁለት ነገሮች ማየት ለክርስትና እምነታችን እና ለመንፈሳዊ ጉዟችን በጣም አስፈላጊ ነው። አንደኛው፣ እኔ ቅደም ተከተላቸውን አዛብቼ ነው የምናገረው። አንደኛው የእግዚአብሔር ርኅራሄ ነው ምክንያቱ። ለምንድን ነው ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዲወለድ ራሱን ወደዚህ ቆሻሻ ዓለም ለመምጣት ራሱን የሰጠው ለምንድን ነው? በአምላካችን ርኅራሄ ምክንያት ነው። እግዚአብሔር የሚባለው አምላክ ሩህሩህ አምላክ ነው። ይህንም ማወቅ በጣም አስፈላጊ ነው። ይሄ የእግዚአብሔር ባህሪ ነው። እግዚአብሔር በሰዎች ውድቀት፣ በሰዎች ጭንቀት፣ በሰዎች ግራ መጋባት፣ በሰዎች በምድር ላይ በሚያሳልፉት ሕይወት ውስጥ ባለባቸው ምስቅልቅል እና ጭንቀት በተለያየ ሁኔታ ሰዎች ይገኛሉ ያንን አይቶ የማይራራ አምላክ አይደለም። የሚራራ ነው። እግዚአብሔር ለእናንተ ይራራል። እግዚአብሔር ለአንቺ ይራራል። ይሄ ይሄንን መልእክት ነው ዘካሪያስ እያስተላለፈ ያለው። ለምንድን ነው እግዚአብሔር በብርሃኑ ከላይ ወደ ምድር መምጣት ያስፈለገው? እግዚአብሔር ሩህሩህ አምላክ ስለሆነ ነው። አንዳንድ ሰዎች እግዚአብሔር ለእኛ ግድ የሌለው ይመስላቸዋል። ተሳስተዋል። እግዚአብሔር ለእኛ ግድ አለው። የሚራራልን አምላክ ነው። የሚያስብልን አምላክ ነው። ምናልባት ይሄኛው ቃል በደንብ እግዚአብሔርን ባህሪውን ላይጠቅስ ይችላል። የሚጨነቅልን አምላክ ነው እግዚአብሔር እንደዚህ ብዬ ልግለጠው። እስከዛ ድረስ እግዚአብሔር ያስብልናል፣ ይራራልናል፣ ያዝንልናል። ሰዎች ስለኛ ግድ ላይላቸው ይችላል። እግዚአብሔር ግን ለእኛ ግድ ይለዋል። ይሄንን ነው እዚ ጋ እያስተላለፈ ያለው እግዚአብሔር የሚራራ አምላክ ነው። ርኅራሄ ያለው አምላክ ነው። ቅድም ያነበብኩላችሁ መዝሙር መዝሙር 145 ቁጥር 8 ላይ እንደዚህ ብሎ ይናገራል። እግዚአብሔር ርኅሩኅና መሐሪ ነው፣ ከቁጣ የራቀ ምሕረቱ ብዙ ነው። በጣም ታጋሽ ነው እና ትዕግስቱ እና ምሕረቱ ከርኅራሄው የተነሳ ነው እና አንዳንድ ቦታ መጽሐፍ ቅዱስን በሙሉ እየገለጥኩ አልናገርም፣ ከጊዜ አኳያ ግን፣ አንዳንድ ቦታ ላይ በጣም የሚደንቅ አነጋገር ታገኛላችሁ። እግዚአብሔር ስለ እስራኤላውያን ጉስቁልና ልቤ በውስጤ ተናወጠ ብሎ የተናገረበት ጊዜ አለ። ከሀዘኔ የተነሳ ከርኅራሄ የተነሳ አዝንላችኋለሁ፣ በጣም ልቤ፣ ውስጤ፣ ሆዴ እስከሚንቦጨቦጭ ድረስ የሚል አይነት አነጋገር ሲናገር ታያላችሁ እና እግዚአብሔር ከላይ የመጣውን ብርሃን እንዲመጣ ጌታ ኢየሱስ እንዲወለድ ያደረገበት ምክንያት እኛ ያለንበት ሁኔታ የሚያሳዝን የሰው ልጅ በሙሉ የሚያስጨንቅ እና በጣም አስቸጋሪ ስለሆነ ስለሚያዝንልን ስለሚራራልን ነው ይህንን ያደረገው ብሎ ነው የሚናገረው። ሁለተኛው ምክንያት ምህረቱ ነው፣ ነው የሚለው። አሁን እኔ ቅድም ቅደም ተከተላቸውን እንደዚህ አዛብቻቸዋለሁ ያልኩት በአምላካችን ምህረትና ርኅራሄ ምክንያት ነው። እግዚአብሔር መሐሪ አምላክ ነው። ስለዚህ ስለ ምህረት አንዳንድ ነገሮች እናገራለሁ። በርህራሄው ላይ በእግዚአብሔር ባህሪያት ላይ የርህራሄ ባህሪ ያለው በርህራሄ ባህሪው ላይ የተጨመረው ነገር ምንድን ነው? ምህረቱም ነው። ሩህሩህ አምላክ ነው። ስለዚህ እኛን ለመማር ዝግጁና ፈቃደኛ ነው። እግዚአብሔር ይቅር የሚል አምላክ ነው። እኛ ኃጢአተኞች ነን። በተፈጥሯችን ኃጢአተኞች ስለሆንን እግዚአብሔር ይቅር የማይለን ከሆነ እግዚአብሔር ይቅርታን የማይለግሰንና የማይሰጠን ከሆነ ተስፋ ቢሶች ነው የምንሆነው። ግን እግዚአብሔር ከርኅራሄው የተነሳ ይቅር ሊለን ፈቃደኛ ነው፣ ሊምረን ፈቃደኛ ነው። እና ምህረቱ የሚባለውን ነገር ስናስብ ታዲያ ምህረት እግዚአብሔር በነፃ እኛ ያለንበት የኃጢአት የበደል ሁኔታም ተመልክቶ በቃ ይቅርታ አድርጊቸዋለሁ ብሎ ይቅርታ የሚሰጥበት አስደናቂ የጸጋ ስጦታው ነው ምህረቱ የሚባለው ነገር። ግን እኔ ምህረትን ሳስብ እንደ ማንኛውም በተፈጥሮ በነፃ እንደምናገኘው ነገር አይደለም። ምህረት የእግዚአብሔር ምህረት ለምሳሌ በተፈጥሮ ውስጥ በነፃ ምንም ሳንለፋ የምናገኛቸው ነገሮች አሉ። ጠዋት ስንነሳ ፀሐይ የፀሐይ ብርሃን እናገኛለን። 24 ሰዓት ሳይቋረጥ የምንተነፍሰው አየር በነፃ ነው የተሰጠን። ይሄ የለበስኑ አካል እንደዚሁ ነው እግዚአብሔር በነፃ የሰጠን እና በሰውነታችን ውስጥ የሚንቀሳቀሱ ነገሮች ይሄ ፊዚዮሎጂካል የሆኑ ነገሮቻችን ከእግዚአብሔር በነፃ ያገኘናቸው ናቸው ናቸው ለምሳሌ ማየትን መመልከት ትችላላችሁ፣ መናገርን መመልከት ትችላላችሁ፣ ማሰብን። እነዚህ ሁሉ የእግዚአብሔር ስጦታዎች ናቸው። አንድም እግዚአብሔር ያልሰጠን ነገር የለም። ያለ እግዚአብሔር ምንም ማድረግ አንችልም። ነገር ግን ምህረትን በተመለከተ አሁን ሁሉ ነገር በነፃ ተሰጥቶን እያለ ምህረትን በተመለከተ ግን እግዚአብሔር ዋጋ ከፍሎ ነው ወደ ምድር እንዲመጣ ያደረገው። የእግዚአብሔር ምህረት በዋጋ የተገኘ ነው። እኛ ምንም አንከፍልም፣ ለምህረቱ ግን እግዚአብሔር ዋጋ አስከፍሎታል። አሁን ሰማይና ምድርን ይሄንን የጠቀስኩላችሁን ነገሮች በሙሉ እግዚአብሔር ወደ ህልውና ሲያመጣ አንድ ጊዜ ነው ይሁን ብሎ ያደረጋቸው ከእግዚአብሔር የፈጠራ ችሎታ ከጥበቡና ከማስተዋሉ የመጡ ነገሮች ናቸው። ነገር ግን እኛ ምንም አልከፈልንባቸውም። እግዚአብሔር በኃይሉ ነው እነዚህን ነገሮች ያደረገው። ግን ምህረት ጋር ስንመጣ ግን እግዚአብሔር ዋጋ ከፍሏል። ይሄ ከላይ የመጣው ብርሃን የጎበኘበት ምክንያት ከእግዚአብሔር ምህረት የተነሳ ነው። ያ ከእግዚአብሔር ዘንድ ያለው ብርሃን ወደ ምድር መጥቶ በሰው ውሱንነት ውስጥ ከቅድስት ድንግል ማርያም የሰውን ስጋ ለብሶ ተወልዶ የእኛን ጎስቋላ ህይወት የእኛን ምስቅልቅል ህይወት በምድር ላይ ኖሮ በቀራኔው መስቀል ላይ እስኪሰቀል ድረስ ዋጋ ከፍሏል እግዚአብሔር። ስለዚህ የእግዚአብሔር ምህረት በዋጋ ነው የመጣው፣ ያለ ዋጋ አልመጣም። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ ለክርስቲያኖች ሲናገር እናንተ አለና ምን ሆናችኋል ነው የሚለው፣ በዋጋ ተገዝታችኋል። ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ደሙን አፍስሷል። ለእናንተ ይቅርታ እንድታገኙ፣ ምህረት እንድታገኙ፣ ከእግዚአብሔር ጋር እንድትታረቁ እሱ ዋጋ ከፍሏል በቀራኒዎ መስቀል ላይ እና በከፈለው ዋጋ ምክንያት ደግሞ እናንተ ምን ሆናችኋል የእግዚአብሔር ተደርጋችሁ ተገስታችኋል። እናንተ አማኞች የእግዚአብሔር ናችሁ የሚለውን መልእክት ያቀርባል እና እግዚአብሔር ምሕረት የሚባለው ነገር ወደኛ እንዲመጣ ዋጋ እንደከፈለ እንድናስብ ነው። ከዚህ የተነሳ ነው እኔ ደጋግሜ የምናገረው ነገር አለ። ክርስትና የሚባለው መጽሐፍ ቅዱሳዊ ክርስትና፣ በእግዚአብሔር ቃል ላይ የተመሰረተው ክርስትና እጅግ በጣም ክቡር እምነት ነው። ምክንያቱም እግዚአብሔር ክቡር የሆነውን ዓላማውን የገለጠበት የሚሰራ በሰው ውስጥ የሚሰራ እና የሰዎችን ህይወት የሚለውጥ እውነት የተገለጠበት እምነት ነው እና ስለዚህ ምህረት ዋጋ የተከፈለበት ነው። እግዚአብሔር አስቦበት አቅዶ ምናልባት እዚህ ጋር መጨመር የሚቻለው አቅዶ የሚለውን ነገር ስናገር ገላትያ ምዕራፍ አራት ላይ ከዚህ በፊት ተናግሬ አውቃለሁ። ምናልባት ያለፈውም ዓመት በገና ላይ የተናገርኩት ነገር ከዛ ሀሳብ ጋር የተያዘ ነው ብዬ አስባለሁ። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን ከህግ በታች የተወለደውን አንድ ልጁን ወደ ምድር ላከው ብሎ ነው የሚናገረው። ማለት እግዚአብሔር በአዳምና በሔዋን ውድቀት ጊዜ ለአዳምና ለሔዋን የገባውን ቃል ኪዳን ልክ ባሰበበት ባቀደበት ጊዜ፣ ሰዓት፣ ሰከንድ እና ቦታ በቤተልሔም ጌታ ኢየሱስ ክርስቶስ እንዲወለድ አደረገ። ይሄ እግዚአብሔር የከፈለውን ዋጋ የሚያሳይ ነው። እኛ ምንን እንድንቀበል? ምህረትን እንድንቀበል የብርሃኑ ጉብኝት በእኛ ውስጥ ውጤት እና ስራ ሰርቶ የተለወጥን ሰዎች እንድንሆን እና እዚህ ጋ አንዳንድ ነገሮችን ጽፍ ያለውኝ፣ ይሄ የእግዚአብሔር ምህረት ተብሎ የተጠራው ነገር ከርኅራሄ ጋራ ዝም ብሎ ቀዝቃዛ የሆነ ነገር አይደለም። ውጫዊ የሆነ ነገር አይደለም። ውስጥን የሚነካ ውስጣችን እንዲለወጥ የሚያደርግ የመለኮት ቸርነት ኃይል እና ፈቃድ ድንቅ ስራ የሚገለጥበት ከእግዚአብሔር ፍቅርና እውነተኛ ሀሳብ የመነጨ ነው። ይህንን መልእክት እየሰሙ ነው፣ ብዙ ሰዎች ወደ እግዚአብሔር ማዳን ንስሐ እየገቡ በጌታ በኢየሱስ ክርስቶስ ላይ በማመን በሚሊዮን የሚቆጠሩ ሰዎች እየተለወጡ ያሉት እና ብርሃኑ የጎበኝበት ምክንያት ሁለት ዋና ዋና ምክንያቶች አሉ። እዚህ ጋር የተጠቀሰውን ነው እኔ ማብራራው። አንደኛ የእግዚአብሔር ርኅራሄ፣ ሁለተኛ የእግዚአብሔር ምሕረት ላይ የተመሰረተ ጉብኝት ነው ልላችሁ ነው። እና ይህን ማሰብ በአይምሯችን መያዝ በጣም አስፈላጊ ነው። ወደ ሶስተኛው ነጥቤ እሻገራለሁኝ። ይሄ ብርሃን የጎበኘበት ዓላማው ምንድን ነው ታዲያ? ዓላማውን በሁለት ስላይዶች ላይ ለማሳየት እሞክራለሁ። አሁን ቁጥር 79ን አነባለሁኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 79፣ ብርሃኑም፣ ብሎ በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ብሎ ይናገራል። ይሄ ብርሃን የጎበኘበት ዓላማ ምንድን ነው? እግዚአብሔር ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ ዝም ብሎ ነው እንዴ እንዲወለድ ያደረገው? ዓላማ አለው ወይስ የለው? መቼም እግዚአብሔር በነገር ሁሉ ዓላማ እንዳለው እኔ ያምናለሁ። እንኳን ጌታ ኢየሱስ ክርስቶስ በተወለደበት ጊዜ እና በምድር በተመላለሰበት ጊዜ ያለውን አጠቃላይ ሁኔታ ቀርቶ እኛ እያንዳንዳችን እዚህ አሁን ለመገኘታችን እግዚአብሔር ዓላማ አለው። ያለ ዓላማ የሰው ሕይወት እንዲሁ እንዲባክን እግዚአብሔር አይፈልግም። ስለዚህ ብርሃኑ የተገለጠበት ምክንያት ዓላማው ምንድን ነው? ዓላማው ዓላማው ጋር ነው የምመጣው። የጎበኘበት ዓላማ በሁለት ነገሮች ላይ የተጠቃለለ ነው። በመጀመሪያ በጨለማና በሞት ጥላ ተቀምጠው ላሉት ብርሃን መስጠት ነው። ይሄ ለአልዳኑ ሰዎች ጌታ ኢየሱስ ክርስቶስ በዓለም ውስጥ እግዚአብሔርን ርኅራሄውን ያነሳሳውን ነገር የሚገልጥ የመጀመሪያ ስራ ነው እና አንደኛ በጨለማና በሞት ጥላ ውስጥ ለተቀመጡት ብርሃንን መስጠት ነው። አሁን ይሄ ጨለማና ሞት ጥላ የሚለውን አንድ ባንድ ላሳያችሁ ሞክራለሁ። ጨለማና በውስጡ የተቀመጡ ሰዎች ምንድን ናቸው የሚለውን ነገር ስናስብ፣ ጨለማ የሚባለው ነገር ብርሃን የሌለበት ነገር ነው እና ጨለማ መጽሐፍ ቅዱስ ላይ ሁል ጊዜ የሚነገረው ከምን የተነሳ ነው የሰዎችን ልጆች የህይወት ሁኔታ ወይም የህይወት አጠቃላይ ሁኔታ መግለጫ ሆኖ ነው መጽሐፍ ቅዱስ ላይ ጨለማ የሚነገረው እና በተለይ ከእግዚአብሔር ምሕረት፣ ከእግዚአብሔር ቸርነት ወይም ከእግዚአብሔር ጋር ካለ ህብረት የራቁ ሰዎች ያሉበት የህይወት እንቅስቃሴ የጨለማ ህይወት ተብሎ ነው የሚታወቀው እና ጨለማ ኃጢአትና ኃጢአተኝነትን ህይወት ከእግዚአብሔር የተለየ ህይወትን መግለጫ ነው። በጣም ይገርማቸዋል። ትንቢተ ኢሳያስ ስለ ጌታ ኢየሱስ ክርስቶስ መወለድ በተናገረበት በምዕራፍ ዘጠኝ ላይ ይሄም በጣም አስደናቂ የመጽሐፍ ቅዱስ ክፍል ነው። ትንቢተ ኢሳያስ ምዕራፍ ዘጠኝ ምን ምን የሚል ጥቅስ ነው ያለበት? ባነብላችሁ ጥሩ ነው። ህፃን ተሰጥቶናል ወንድ ልጅ ተወልዶልናል የሚለው ያለበት ክፍል ነው። ቁጥር ስድስት ነው ይሄንን የሚናገረው ህፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ፣ መካ፣ ሀያል አምላክ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ ጌታ ኢየሱስ የተነገረበት ክፍል ነው። ግን ይሄ ከመነገሩ በፊት ከዛ በላይ ያለውን ብትመለከቱ በጣም ትደነቃላችሁ። ቁጥር ሁለት ኢሳያስ ምዕራፍ ዘጠኝ ይሄ ጌታ ኢየሱስ ክርስቶስ ህፃኑ ሲመጣ የሚሆነውን ነገር ነው የሚናገረው። እና ከቁጥር አንድ ጀምሮ ባነቦ ጥሩ ነው ስለሚያዝ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአህዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ብሎ ይናገራል። ይሄ ቀጥታ ማቴዎስ ወንጌል ምዕራፍ አራት ጌታ ኢየሱስ ክርስቶስ ተወለደ፣ ተጠመቀ በመጥምቁ ዮሐንስ ከዛ ለማገልገል ሲወጣ ይሄ ጥቅስ ተጠቅሶ በዛብሎንና በንፍታሌም በጨለማ የተቀመጠ ሕዝብ ብርሃን አየ፣ ታላቅ ብርሃን አየ ተብሎ የተጠቀሰው ይፈጸም ዘንድ ጌታ ኢየሱስ በዛብሎን በንፍታሌም በገሊላ አካባቢ ተመላለሰ የሚለውን ነገር ትመለከታላችሁና በጨለማ ውስጥ መኖር ማለት በኃጢአት ውስጥ በኃጢአት ልምምድ ውስጥ ከእግዚአብሔር በራቀ ሕይወት ውስጥ መኖርን ነው የሚናገረው። ግን ጌታ ኢየሱስ ክርስቶስ የመጣበት ዓላማ ታዲያ የሰዎችን ልብ ያጨለመውን ጭለማ ከሰዎች ልብ ለመግፈፍ እና ለማንሳት ነው የመጣው እና ይሄ ነው የመጣበት የጉብኝቱ ዓላማ። ምክንያቱም ዓለም በሙሉ በኃጢአትና በበደል በጨለማ ውስጥ ስላለ። ግን አንዳንድ ነገሮች አሁንም መናገር እፈልጋለሁ። በጨለማ ውስጥ የተቀመጡ ሰዎች በኃጢአት ውስጥ ያሉ ሰዎች ናቸው። ከእግዚአብሔር የራቁ ሰዎች ናቸው እና ከእግዚአብሔር ህብረት ውጪ የሆኑ ሰዎች ናቸው። እንደዚህ አይነት ሰዎችን የሚሰራባቸው ኃይል አለ እዚህ ምድር ላይ እና ያንን መጽሐፍ ቅዱስ በ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም ገዢ የማያምኑትን ሰዎች ሀሳብ ልብ አሳወረ ብሎ አጨለመ የሚል ነገርን ትመለከታላችሁ። እና ከእግዚአብሔር ርቀው ያሉ ሰዎች ሁል ጊዜ በጨለማ መቀመጣቸው ብቻ ሳይሆን፣ ለተለያየ አደጋ የተጋለጡ መሆናቸው ነው። ማለት ሰይጣን በውስጣቸው በነፍሳቸው፣ በልባቸው የሚሰራባቸው ሰዎች ነው የሚሆኑት። ግን ስለ ቃሉ ጥቂት ነገር ልናገር። አሁን ዘካሪያስ ሲናገር በጨለማ እና በሞት ጥላ ተቀምጠው ላሉት ነው ያለው እና ሰዎቹ በጨለማ ውስጥ ነው የተቀመጡት። ማለት የእግዚአብሔር ቃል ሲናገር በዘካሪያስ ትንቢት ላይ በጨለማ ውስጥ ቆመዋል አይደለም ያለው፣ በጨለማ ውስጥ እየተራመዱ ነው አይደለም ያለው፣ በጨለማ ውስጥ እየተመላለሱ ነው አይደለም ያለው። በጨለማ ውስጥ ተኝተዋል አይደለም ያለው። በጨለማ ውስጥ እረፍትና እርካታ የሚገኝ ስላልሆነ በጨለማ ውስጥ ተቀምጠዋል ነው የሚለው። ምን ማለት ነው? በጨለማ ውስጥ ተቀምጠዋል ወደፊትም ወደኋላም መሄድ አይችሉም። ጀስት በእንግሊዝኛ ስትራንድድ ሆነዋል። በቃ አንድ ቦታ ላይ ተይዘው ተገድበው ቆመዋል የሚለውን ሀሳብ ነው የሚገልጠው እና በጨለማ ውስጥ ያሉ ሰዎች የፈለጉትን ነገር ማድረግ አይችሉም። ዓይናቸውን በፈለገው አይነት መንገድ ቢከፍቱ ማየት አይችሉም። የሚ የፍለፊታቸው ያለውን ነገር መገንዘብ አይችሉም እና ሁል ጊዜ በስጋት፣ በፍርሃት፣ በጭንቀት ነው የሚኖሩት። ይሄ ሰዎች በኃጢአት ውስጥ የሚኖሩትን ኑሮ የሚገልጥ መግለጫ ነው እና ጌታ ኢየሱስ ክርስቶስ የመጣበት ትልቁ ምክንያት በጨለማ ውስጥ የተቀመጡትን ሰዎች በተቀመጡበት ቦታ ተገልጦ ብርሃን አብርቶ ህይወታቸውን ከጨለማ ወደሚደነቅ ብርሃን ለማምጣት ነው። እና የመጣበት ዓላማ፣ የጉብኝቱ ዓላማ ሰዎች በጨለማ ውስጥ ከእግዚአብሔር ተለይተው ስለተቀመጡ ነው። እና ገናን ስታስቡ የጌታ ኢየሱስ ክርስቶስን መወለድ ስታስቡ እግዚአብሔር ያቀደውና ያለመው እና ዓላማ አድርጎ የያዘው በጨለማ ውስጥ ያሉ ሰዎች ከኃጢአት ጨለማ ልምምድና አስጨናቂ ሁኔታ ነፃ ወጥተው የእግዚአብሔርን ብርሃን እንዲያዩ ነው። በሁለተኛ ደረጃ እቀጥላለሁ። በሚቀጥለው ስላይድ ላይ ብርሃኑ በጨለማና በሞት ጥላ ተቀምጠው ላሉት ያበራል የሚለውን እየተናገርኩ ነው እነዚህ ሰዎች በጨለማ የተቀመጡት በጨለማ ብቻ አይደለም ያሉት የሞት ጥላም ውስጥ ነው ያሉት ነው የሚለው ኢሳያስም ይህንኑ ነው የተናገረው ዘካሪያስም ይህንኑ ነው እየተናገረ ያለው በጨለማና በሞት ጥላ ውስጥ ላሉት ያበራል እኔ ስለ ሞት ጥቂት ነገር ለመናገር እዚጋ አስብ ያለው ሞት የሚባለውን ነገር ስናስብ ሞት ምንድን ነው ክርስቲያኖች እንዴት ነው የምንረዳው የሚለውን ነገር ስንመለከት ሶስት ነገሮች በክርስትና በመጽሐፍ ቅዱሳዊ ክርስትና ውስጥ ስለ ሞት ሶስት መረዳቶች አሉ አንደኛው ልምምዳዊ ሞት የምንለው ሞት ነው የጉብኝቱ የብርሃኑ ጉብኝት ዓላማ ሁለተኛውን ስላይድ ነው እየተናገርኩ ያለሁት አንደኛው ልምምዳዊ ሞት ነው ይሄ ፕራክቲካል ዴዝ የሚባለው ነው ይሄ አዳምና ህዋን በኃጢአት ከወደቁ በኋላ በማንኛውም የሰው ልጅ ሕይወት ውስጥ እየተገለጠ ያለ እና የሚገለጥ እውነት ነው። ይሄ የሚታየው በልባችን ውስጥ ነው፣ በነፍሳችን ውስጥ ነው እና እያለን እየተንቀሳቀስን ከእግዚአብሔር የተቆረጥን ከእግዚአብሔር የተለየን መሆናችንን የሚያሳይ ነው ይህንን በአንዳንድ ምሳሌዎች ማየት ትችላላችሁ አሁን እዚህ አሜሪካ ውስጥ ይህን ብዙ ጊዜ ተናግሬአለሁ አንዳንድ ሰዎች ዝም ብለው ከቤታቸው ተነስተው ጥይት ወይም ሽጉጥ ወይም መሳሪያ ይዘው ትምህርት ቤት ይሄዱና ያገኙትን ሰው በሙሉ ይገላሉ ለምንድን ነው ይህንን የሚያደርጉት ለምን በዚህ በአንደኛው የሞት ህይወት ውስጥ ስላሉ ነው ከእግዚአብሔር የራቀ በጨለማ እና በሞት ውስጥ ነው ያሉት እና አንዳንድ እዚህ እንግሊዝም አገር እያለው የሰማኋቸው በሙሉ እንግሊዝን ሾክ ያደረጉ ዜናዎች አሉ። አንዲት ሴት ሶስት ልጆቿን እንቅ አድርጋ ገላ ቀረጣ አጥፋ በመኪና በኋላ በመኪና ውስጥ አስቀምጣ በዕቃ ማስቀመጫ ውስጥ ወንዝ ልጥላቸው ስትሄድ ተገኝታ ተይዛለች። ለምንድን ነው ሰዎች እንደዚህ የሚያደርጉት? እና ሰዎች በጌታ በኢየሱስ ክርስቶስ ውስጥ የሌሉ ሰዎች በሞት ውስጥ ነው ያሉት በጨለማ ውስጥ ነው ያሉት። እና ይሄ ሞት የሚባለውም በሞት ጥላ ውስጥ አሉ የሚለውን ነገር የሚያሳየው ልምምዳዊ ሞት ውስጥ ነው። ሰዎች በሙሉ ከአዳምና ከሔዋን የመጣ ማንኛውም ሰው እንደዚህ አይነት ነገር የማድረግ ፖቴንሻል ውስጡ አለው። ምክንያቱም በኃጢአት ስለተወለደ ጌታ ኢየሱስ ክርስቶስ ካላዳነን በስተቀር እንደዚህ አይነት ተፈጥሮ ነው ያለን። በእርግማን ውስጥ ነው ያለ ነው። የማንም ሰው ልጅ ልንሆን እንችላለን። የትኛውም ዘር ሰው ልንሆን እንችላለን። ትግሬ፣ አማራ፣ ጉራጌ፣ ነጭ፣ ጥቁር፣ የሰው ልጅ በሙሉ በመንፈሳዊ ሞት ውስጥ ነው ያለው እና በኃጢአት ጨለማ ውስጥ ነው ያለው። ሁለተኛው የሞት ትርጉም በክርስትና እምነት ጊዜያዊ ሞት የሚባለው ነው እና ይሄ ጊዜያዊ ሞት የሚባለው ልክ የአካላዊ ጊዜያዊ ሞቱ ልክ ስንሞት ከዚህ ዓለም ተለየ በምንባልበት ጊዜ ነፍሳችን ወደ እግዚአብሔር ወይም ወደ ሲኦል ትሄዳለች። እግዚአብሔርን የሚያምኑ ወደ እግዚአብሔር በዚህ በብርሃኑ የታመኑ የታመኑና የተደገፉ ወደ እግዚአብሔር በብርሃኑ ያልታመኑ በብርሃኑ ተጎብኝተው ብርሃን ያልበራላቸው ወደ ሲኦል ነው የሚሄዱት። ግን ይሄ ጊዜያዊ ሞት ነው እና ጊዜያዊ ሞት በትንሳኤ። ወደ ሌላ ደረጃ እንድንቀየር ያደርጋል። አማኞች ወደ ዘላለም መንግስት ይገባሉ። የማያምኑ ደግሞ ከዚህ ከአካላቸው ጋር ተነስቶ ወደ ሲኦል ይገባሉ እና ጊዜያዊ ሞት የሚባለው መጽሐፍ ቅዱስ ሲናገር በተለይ ለአማኞች ምንድን ነው የሚለው እንቅልፍ ነው ነው የሚለው ልክ ሁለተኛ ተሰሎንቄ ምዕራፍ አራት ላይ ብትመጡ ሐዋርያው ቅዱስ ጳውሎስ ስለ ሞቱ አማኞች፣ ስለ ሞቱ አማኝ፣ ስለ ሞቱ ባሎች፣ ወንድሞች፣ እህቶች፣ ሚስቶች፣ ሰዎች ተጨንቀው በነበሩበት ጊዜ ምንድን ያላቸው አንቀላፍተው ስላሉት እንዳትጨነቁ። አንቀላፍተው ነው ያሉት የሞቱት፣ እኛ ሞቱ አንላቸውም፣ አንቀላፍተዋል። ማለት ተኝተዋል። ነገ ጠዋት ጌታ ሲመጣ ምን ይሆናሉ? ይነሳሉ፣ የሚለውን ሀሳብ ነው የሚናገረው። እና ጊዜያዊ ሞት የምንለው ነው። ሶስተኛው የዘላለም ሞት የሚባለው ሲኦል ውስጥ ለዘላለም መኖርን የሚያሳየው የመጽሐፍ ቅዱስ እውነታ ነው። ያ ለዘላለም ከእግዚአብሔር ተለይቶ መኖር ነው። ሲኦል የሚባለውን ነገር አንዳንድ ሰዎች በጣም ከመጽሐፍ ቅዱስ ኮንቴክስት ውጪ በሆነ መንገድ ለማብራራት ይሞክራሉ። አንዳንዶች እዚህ ምድር ውስጥ ነው ያለውም ብለው የሚቃዡ ሰዎች አሉ። እንደዛ አይደለም ሲኦል ሲኦል የሚባለው ነገር ለዘላለም ከእግዚአብሔር ተለይተን የምንኖርበት ስፍራ ነው። እዚህ ምድር ላይ ወይም ምድር ውስጥ አይደለም፣ ግን ለዘላለም ከእግዚአብሔር ተለይተን የምንኖርበት ቦታ ነው። ከእግዚአብሔር መለየት ራሱ ሲኦል ነው እና ጌታ ኢየሱስ ክርስቶስ ብርሃን ሆኖ ለመጎብኘት ወደ ምድር ሲመጣ በእንደዚህ ለዘላለም ሞት ለታቀዱ እና ከእግዚአብሔር አሁን ተለይተው እያሉ ከእግዚአብሔር ተለይተው በመንፈሳዊ ሞት ውስጥ ላሉት አዝኖና ራርቶ ብርሃን አብርቶ ከሞት ወደ ሕይወት ሊያወጣን ነው የመጣው ጌታ ኢየሱስ። እና እነዚህ የመጀመሪያዎቹ ሁለቱ አንደኛና ሁለተኛ ብዬ እዚህ የጠቀስኳቸው በሰዎች ላይ አስፈሪና አስደንጋጭ የሆነ ጥላን ያጠላሉ። መቼም ሞትን የማይፈራ ሰው የለም። ሞትን የማይፈራ ማንም ሰው የለም። እና በእርግጥ አማኞች መፍራት የለባቸውም። ምክንያቱም ልክ ስንሞት የምንነቃው መንግስተ ሰማይ ስለሆነ፣ እዛ ጋ እዛ ጠረጴዛ ላይ አንድ ሰው አንድ በጣም የታወቀ አገልጋይ ነው መሞቱን በተመለከተ የተጻፈ አንድ አርቲክል አለ እዚህ በዚህ ቤተክርስቲያን የሚታወቅ ወንጌላዊ የሆነ ሽማግሌ ሰው ነው። የመጀመሪያው አረፍተ ነገር ብታነቡ ምንድን ነው የሚለው? ሙሉ ለሙሉ አላስታውሰውም። በእንግሊዝኛ ግን ምንድን ነው ሀሳቡ የሚለው በዛ በሞተበት ቀን የመጀመሪያ ትንፋሹን በመንግስተ ሰማይ ተነፈሰ ብለው ነው ያሉት፣ የመጀመሪያው አረፍተ ነገር እና እኛ ስንሞት ልክ ስንሞት የመጀመሪያ ትንፋሻችን መንግስተ ሰማይ ውስጥ ነው የምንተነፍሰው ማለት የመንግስተ ሰማይን የመጀመሪያ ትንፋሽ የምንተነፍስበት ቦታ ላይ ነው የምንሆነው ማለት ነው እና ለክርስቲያን ሞት አያስጨንቅም። ግን ለማንኛውም የእምነት ደረጃችን ስለሚለያይ ሞት አስፈሪ፣ አስደንጋጭ ነገር ነው እና በሞት ጥላ ውስጥ ያሉ ሰዎች እረፍት የሚባል ነገር የላቸውም። ከጨለማው ጋር እርካታ የሚባል ነገር የላቸውም። መንፈሳዊ መታሰር፣ መጨነቅ፣ መብሰክሰክ ውስጥ ነው ያሉት እና ይሄ በሙሉ ከእግዚአብሔር መራቅን የሚያሳይ ስዕላዊና እውነተኛ መግለጫ ነው። ለዚህ ነው ማቴዎስ አራት ላይ እና ኢሳያስ ዘጠኝ ላይ በጨለማ የሄደ ህዝብ ታላቅ ብርሃን አየ። መቼ? ጌታ ኢየሱስ ክርስቶስ ማገልገል ሲጀምር እና ብዙዎች በጌታ በኢየሱስ ክርስቶስ በማመን ከሞት እስራት፣ ከሞት ፍርሃት፣ ከሞት ባርነት፣ ከጨለማው ግዛት ነፃ ወጥተው የእግዚአብሔርን ታላቅ ማዳንና ብርሃን እንዳዩ ነው። እና ታዲያ ለሁለቱም ጌታ ኢየሱስ ክርስቶስ የመጣበት ምክንያት ለሁለቱም መፍትሄ ለመሆን ነው። ማለት ለጨለማ ህይወትና በሞት ውስጥ ለታሰረ ህይወት መፍትሄ ለመሆን ነው ጌታ ኢየሱስ ክርስቶስ የመጣው እና ያለ ጌታ ኢየሱስ ክርስቶስ እውነተኛ መንፈሳዊ ነፃነትና መንፈሳዊ ሰላም ማግኘት የማይቻል የማይታሰብ ነገር ነው። ለዚህ ነው ሁሉ ሰው ወደ ጌታ ወደ ኢየሱስ ክርስቶስ መጥተው በጌታ በኢየሱስ ክርስቶስ ላይ በመታመን የህይወት ብርሃን እንዲያገኙ የምንጋብዘው እግዚአብሔር የተመሰገነ ይሁን። ለዚህ ነው አሁን ዮሐንስ ወንጌል ምዕራፍ አንድ ቁጥር አስር ላይ በጣም አስደናቂ ነገር የተነገረው። ቅድም የትርጉም ልዩነት ትንሽ አለው መንገጫ ገጭ ብዬ የነገርኳችሁ ጌታ ኢየሱስ በተገለጠበት ጊዜ ለሰው ሁሉ የሚያበራው ብርሃን የሚለውን የግሪኩና የእንግሊዝኛው የሚለው ሰውን ሁሉ የሚያበራው ብርሃን ወደ ዓለም መጣ ብሎ ነው የሚናገረው። ሰውን ሁሉ የሚያበራው እንግዲህ በጨለማ ውስጥ ያሉ ሰዎች በ በሞጥላ ውስጥ ያሉ ሰዎች በጨለማና በሞጥላ ተጽዕኖ ስር ሆነው ራሳቸው ጨለማ ሆነው ከጨለማ ውስጥ ራሳቸውን ነፃ ለማውጣት የማይችሉበት ሁኔታ ውስጥ ነው ያሉት። ጌታ ኢየሱስ ግን ሲመጣ ልባችን ውስጥ ሲገለጥ ከሚያደርገው ነገር አንዱ ምንድን ነው? ጨለማችንን ገፎ የሞት ፍርሃታችንን ከላያችን ላይ አንስቶ እኛን ራሱ የራሱን ብርሃን አንጸባራቂዎች ብርሃን እንድንሆን ነው የሚያደርገው። ማቴዎስ ወንጌል ምዕራፍ አምስት ላይ እናንተ የዓለም ብርሃን ናችሁ፣ ደግሞም እናንተ የምድር ምንድ ናችሁ? ጨው ናችሁ ተብሎ የተነገረው ከዚህ የተነሳ ነው። በእኛ ውስጥ እግዚአብሔር አሁን ባለው የጨለመ ዓለም ውስጥ አስደናቂና እውነተኛ ብርሃንን እንዲያበራ ነው። እኔ እዛ አዲስ አበባ ሞዲሽ ቤት ሆኜ አንድ የኛ ዘመድ የሆነች ቤተሰብ ልጅ እዛ ቤት ትመጣ ነበር። እና እኔ ያው ጌታን ተቀብዬ ነበር፣ ስለ ጌታ መሰከርኩላት። ከዚህ በፊት ስናገር ሰምታችሁኝ ይሆናል። እና መሰከርኩላት፣ እና እዛው እኛ ቤት ውስጥ ጌታን ተቀበለች። አሁን የሆነ ፋውንዴሽን ውስጥ ትሰራለች። እና ከዛ ጌታን ተቀበለች እና ከብዙ አመት በኋላ አገኘኋት እዛው እንደገና እና ሳገኛት ያኔ ጌታን ስትቀበል የነገርኳትን ነገር ነገረች ምንድን ነው ያልኳት አልከኝ የምትለው እንግዲህ አሁን ትንሽ ብርሃን ልብሽ ውስጥ በርቷል እና ይሄ ብርሃን ደግሞ ሰዎችን ሁሉ ይነካል እና ቤተሰብሽ ውስጥ ትልቅ ተጽዕኖ እንደሚያመጣ አምናለሁኝ ብዬ ነው አልከኝ የምትለው ከዛ በኋላ እናቷ ጌታን ተቀበለች አባቷ ጌታን ተቀበለ አባቷ የትምህርት ሚኒስትር ትልቅ ባለስልጣን ነበር አውቃለሁ እና እናቷ እንዳውም የሆነ የአእምሮ ችግር ነበረባት፣ ጌታ ፈወሳት። ከዛ ሁሉ እና ቤተሰቡ በሙሉ ተነካካ በዛ በብርሃን። እና ይሄ ብርሃኑ በውስጣችን ከበራ በኋላ የሆነ የኢንፍሉዌንስ የሆነ ተጽዕኖ አለው፣ ሌሎችንም ሰዎች የመንካት ነገር አለው። ግን ብርሃኑ ውስጣችን ከሰራ ነው ያ የሚሆነው። እና ብርሃኑ ውስጣችን ከተገለጠ ነው ያ የሚሆነው። እና ይሄ ብርሃን በራ ማለት አስደናቂ የሆነ መንፈሳዊ የሕይወት ምዕራፍ ውስጥ ገባን ማለት ነው። ማለት ከእግዚአብሔር ጋር ታረቅን፣ የእግዚአብሔር ልጆች ሆንን፣ የእግዚአብሔር አስደናቂ ምሕረትና ቸርነት ርኅራሄው በውስጣችን ሰራ ማለት ነው። ይሄ ብርሃን በውስጣችን ሲገለጥ እና ይህን ከተናገረ በኋላ ዘካሪያስ፣ አሁን እኔ እየተናገርኩ ያለሁት ጌታ ኢየሱስ ክርስቶስ የተወለደው ይህንን ነገሮች ለማድረግ ነው። ዛሬም በቤተ ክርስቲያን ውስጥ መሰበክ ያለበት ይህንን እንደሚያደርግ ማድረግ እንደሚችል ነው ልላችሁ ነው። እና የመጨረሻው ወደ መደምደሚያ የሚወስደኝ ቃል ይሄ ቀጣዩ፣ ዓላማ ሌላው ሁለተኛው ዓላማ እና የእኛ ድርሻ የእኛ ድርሻ ምንድን ነው የሚል ነው። የመጨረሻው ሀሳቤ ነው። ቁጥር 79 ላይ ያለው የመጨረሻው ቃል ነው እና ምን አለ? እግሮቻችንንም በሰላም መንገድ ያቀናል። በጣም የሚገርም ነው። ተመልከቱ። ብርሃኑ ምንድን ነው የሚያደርገው አለ፣ በጨለማና በሞት ጥላ ውስጥ ተቀምጦ ላሉት ብርሃን ያበራል። ግን ደግሞ ከጨለማና ከሞት ጥላ ውስጥ ብርሃኑ በርቶልን የወጣ እንደ እኔ እንደ ነቢዩ እንደ ዘካሪያስ ላለን በእግዚአብሔር አሁን ለምናምን ሰዎች እና ከጨለማና ከሞት ጥላ ውስጥ ለወጡትም ሰዎች ምንድን ነው የሚያደርገው? አሁን ለእኛ ለምናምን ሰዎች ምንድን ነው የሚያደርገው? ይሄ ብርሃኑ ከላይ የመጣው ብርሃን በጣም የሚገርም ነገር ነው። ተመልከቱ፣ እግሮቻችንንም በሰላም መንገድ ያቀናል። ከደህንነት በኋላ ሰዎች ደህንነትን ካገኙ በኋላ እንደዚህ አይነት አስደናቂ ነገር ከላይ የመጣው ብርሃን ያደርግላቸዋል። ማለት ይሄ እግሮቻችንን በሰላም መንገድ ያቀናል የሚለው በምድር ላይ የምንኖረው የምድር ሕይወታችንን የሚጠቅስ አባባል ነው። እንዴት ነው የምንኖረው በምድር ላይ? ጌታ ኢየሱስ ክርስቶስን ካመንን በኋላ የእግዚአብሔር ብርሃን የበራላቸው ሰዎች የእግዚአብሔርን ብርሃን ያዩ ሰዎች በእርግጥ ከዓለም የተለዩ ሰዎች ናቸው እና በዓለም ውስጥ ነው የሚኖሩት፣ ከዓለም የተለዩ ሰዎች ናቸው። ምክንያቱም ይሄ ያቀናል የተባለው ቃል በሰላም መንገድ እግሮቻችንን ያቀናል የተባለው ቃል በእነሱ ሕይወት ስለሚፈጸም ነው። ማለት ምን ማለት ነው? እግዚአብሔር ይመራቸዋል፣ እግዚአብሔር እረኛቸው ይሆናል፣ እግዚአብሔር ጠባቂያቸው ይሆናል፣ እግዚአብሔር የመንገዳቸው ብርሃን ይሆንላቸዋል የሚለውን ሀሳብ ነው የሚናገረው ታዲያ እኔ አጠር አድርጌ ነው ይሄኛውን ክፍል የምጨርሰው። እሱ ሲመራ የሚመራው በምን አይነት መንገድ ነው ነው? አሁን እዚህ ትንቢቱ እየተናገረ ያለው በሰላም መንገድ ነው የሚመራው እና ሰላም የሚባለው ነገር ከሌሎች ብዙ ስጦታዎችና በረከቶች ባሻገር በውስጣችን በዋነኛነት የሚሰራ አስደናቂ የእግዚአብሔር ስጦታ ሆኖ ነው የሚገኘው። ሰላም በሰላም መንገድ ነው የሚመራን በእርግጥ ሰላም የሚባለው ነገር እግዚአብሔርና እኛ በጌታ በኢየሱስ ክርስቶስ አማካኝነት መታረቃችንን፣ ጭንቀት የሌለበት ህይወት ማለት የህይወት ሙላት ያለበት በማንኛውም አቅጣጫ ህይወታችን የረካበት ህይወት እንድንኖር የሚያደርግ ነገር ነው። ሰላም የሚባለው ነገር በጣም በጣም ወጣ ያለ ሰፊ ፓኬጆችን የያዘ ነገር ነው። ሰላም እና በሆነውም ባልሆነውም ጥላቻ፣ ጥል፣ ጦርነት የሚባለው ነገር የሌለበት ህይወት ማለት ነው። ብዙ ሰዎች በዚህ ዘመን በሆነ ባልሆነ ይጣላሉ፣ ይገርማል፣ ይጨቃጨቃሉ፣ ይነታረካሉ፣ ጥርስ ይነካከሳሉ። በጌታ በኢየሱስ ክርስቶስ ውስጥ በመሆን ውስጥ ከሚገኙ የመጀመሪያ በረከቶች አንዱ ሰላም፣ ከእግዚአብሔር ጋር ሰላም፣ ከሌላው ሰው ጋር እና ጦርነት የሌለበት ህይወት ጥል፣ ጭቅጭቅ የሌለበት ህይወት፣ መነካከስ መቦቃቀስ የሌለበት ህይወት ውስጥ ያስገባናል ማለት ነው። የብዙ ቤተሰብን ህይወት ስትመለከቱ ሰላም የሌለበት ነው። ለምን? የእግዚአብሔር ብርሃን ተገልጦ የሚገለጥበት ቤት ስላይደለም ስላልሆነም እና የእግዚአብሔርን ምሕረትና ቸርነት እየተለማመድን በምንኖርበት ጊዜ ሰላም የህይወታችን ማዕከል ይሆናል። ሰላም ያለን ሰዎች ሆነን ለሌሎች የሰላም ምክንያት፣ የደስታ ምክንያት፣ የእርካታ ምክንያት፣ የፉልፊልመንት ምክንያቶች እንሆናለን ማለት ነው እና እግሮቻችንን በምን መንገድ ይመራቸዋል? በሰላም መንገድ። ጦርነት ያለባችሁ ከሆነ በውስጣችሁ ማለት ከሌላ ሰው ጋር ግብ ግብ፣ ጦርነት፣ ጥላቻ ያለብን ከሆነ ያ ብርሃን መጎብኘቱ እኛን የሚያጠራጥር ነው። በብርሃኑ የተጎበኙ ሰዎች በሰላም ነው የሚመሩት። እግሮቻችንንም በሰላም መንገድ ያቀናቸዋል። ኦ እንዴት ድንቅ ሀሳብና ድንቅ እውነት ነው! ታዲያ የእኛ ድርሻ ምንድን ነው? የእኛ ድርሻ ምንድን ነው የሚለውን ነገር ለማጠቃለያ ለመናገር ስመጣ ዮሐንስ ወንጌል ምዕራፍ 3 ቁጥር 19 እስከ 21 ላይ የተጠቀሰውን ሀሳብ አንብቤላችሁ አንድ ጥያቄ ጠይቂያቸው ነው የማጠቃልለው። የእኛ ድርሻ ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ብርሃንም ወደ ዓለም ስለመጣ ማለት ጌታ ኢየሱስ ማለት ነው፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ይሄ የቁጥር 18ን ሐሳብ ያንጸባረቀ ነው። ቁጥር 18 ላይ ምንም የሚል ቃል ነው ያለው? በሱ የሚያምን አልተፈረደበትም ብሎ በማያምን በጌታ በኢየሱስ ባላመነ በማንም ላይ አሁን ተፈርዶበታል የሚለው ነው የሚናገረው። እና ያንን እያጎላ ነው እዚህ ጋ ያለው። እና ቁጥር ሀያ ላይ ግን ስንመጣ ክፉ የሚያደርግ ሁሉ ብርሃንን ይጠላል እና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ሁለት አይነት ሰዎች አሉ። ጨለማን የሚወዱ እና ብርሃንን የሚወዱ አሉ። እና ብርሃኑ መጥቷል፣ ወደ ዓለም እና ዮሐንስ ምዕራፍ አንድም ላይ ልክ ይህንን ሐሳብ ነው የሚናገረው። ሰውን ሁሉ የሚያበራው ብርሃን ወደ ዓለም መጥቷል። እና ወደ ገዛ ወገኖቹ ነው እንዳውም የመጣው፣ ወደ አይሁዳውያን እና የገዛ ወገኖቹ ግን አልተቀበሉትም ይላል። ግን ለተቀበሉት፣ በስሙ ለሚያምኑት ይሄ ወደ ምድር የመጣው ብርሃን ምን ያደርጋቸዋል? የእግዚአብሔር ልጆች የሆኑ ዘንድ ስልጣንና መብት ይሰጣቸዋል ይላል፣ ለተቀበሉት። ላልተቀበሉት ግን ያው የዘላለም ፍርድ አለባቸው እዚህም ጋር ቁጥር ምዕራፍ 3 ቁጥር 19 ተመሳሳይ ሀሳብ ነው ብርሃንን የሚወዱ አሉ ብርሃንን አንፈልግህም የሚሉ ሰዎች አሉ እና እኛ የትኛው አይነት ሰዎች ነን የሚለውን ጥያቄ ጠይቃለሁ ከየትኛው ወገን ነን ብርሃንን የምንፈልግ አሁን ከላይ መጥቶ እግዚአብሔር በምሕረቱ ዋጋ ከፍሎ ጌታ ኢየሱስ ክርስቶስ ሰው ሆኖ በቀራኒው መስቀል ላይ መጥቶ እንድናምነው በሱ በማመን ነፃነት ከሞት ስራት ነፃ መሆን ሲሰጠን አንፈልግህም የምንል ከሆነ በጣም አሳዛኝ ሰዎች ነው የምንሆነው። መጨረሻችን ሲኦል ነው፣ የሰይጣን መጫወቻ በዚህም ዓለም ተስፋና ምንም አይነት ዘላለማዊ ብርሃን የሌለበት የጨለማ ኑሮ ነው የምንኖረው እና የትኛው አይነት ሰዎች ነን ብርሃኑን የምንፈልግ ወይስ በጨለማ ውስጥ ለመቀመጥ የምንፈልግ እና ከሁለት አንዱ የትኛው ጋር እንዳለን መርምረን ራሳችንን ዛሬ ወደ ብርሃኑ እንድንመጣ እግዚአብሔር እንደሚገብዝ እንደሚጋብዘን ብርሃኑን በልባችን እንዲበራ እንድንጋብዘው እንደሚጠይቀን ላሳስባችሁ እፈልጋለሁ። ጌታ ኢየሱስ የመጣበት ትልቁ ምክንያት ወደ ምድር የመጣበት ትልቁ ምክንያት በእግዚአብሔር ርኅራሄና በእግዚአብሔር ምሕረት የተነሳ ነው። ዓላማው ደግሞ ሰዎች ሁሉ በጨለማ ውስጥ ስላሉ በጨለማና በሞት ጥላ ውስጥ ታስረው ያሉትን እነሱን ብርሃኑን አብርቶ ከዛ ስርዓት ውስጥ ማውጣት ነው። ከዛ ስርዓት ውስጥ ከወጡ በኋላ በሰላም መንገድ እግሮቻቸውን እያቀና መምራት ነው። በዚህ ምድር ላይ በሰላም እስከ በሚቀጥለው የዘላለም ህይወት ላይ ደግሞ የዘላለምን ህይወት አግኝተው በክብር እንዲኖሩ ማድረግ ነው። ትልቅ እና ድንቅ ማንም ሊያደርግልን የማይችል ዓላማ ነው እግዚአብሔር ያለው በጌታ በኢየሱስ መወለድ እና ይህንን እንድናስብ እግዚአብሔር አምላካችን ይፈልጋል።